መሬት ቅዱስ በረከታችን ናት፣ ልንጠብቃት ይገባል ብለዋል አቡነ ፍራንሲስ፣ ርዕሰ ሊቃነጳጳሳት ጳጳሳት ዘካቶሊካውያን። ይህንን የአቡኑንና የቫቲካንን የዘንድሮ አቋም አቋማቸው በማደግ ላይ ባሉ ሀገሮች ላይ ያለውን አንድምታ አስመልክቶ ትንታኔ እንዲሰጡን በተፈጥሮ አካባቢ ጉዳዮች ላይ የሚመራመሩትን ሳይንቲስትና ካናዳ በሚገኘው ካልግሪ ዩኒቨርሲቲ መምህርና የልማትና የምርት ሂደት ቡድን ሊቀመንበር ዶክተር ጌታቸው አሰፋን ሰለሞን አባተ አነጋግሯል። ዶክተር ጌታቸው አሰፋ ጤና ይስጥልኝ፣ እንደምናመሽው። ጤና ይስጥልኝ፣ እንደምናመሽው ሰለሞን። እግዚአብሔር ይመስገን። አሁን የደወልኩሎት ከአቡነ ፍራንሲስ የዩናይትድ ስቴትስ ጉብኝት ጋር ተያይዞ በተለይ በአሁኑ ጊዜ እጅግ አንገብጋቢ እየሆነ የመጣውን የተፈጥሯችንን አካባቢ የአየሩን ንብረት በተመለከተ አንዳንድ የእርስዎን ማብራሪያና ትንታኔዎች ለመጠየቅ ነበር እና እስቲ በቅድሚያ ይህንን የተፈጥሯችንን ሁኔታ የአየሩን ንብረት በተመለከተ ዋና ዋና የሚባሉት የእምነት ተቋማት መሪዎች ምንድን ነው ሃሳባቸው፣ እምነታቸው በአጠቃላይ አሁን በአንዳንድ እምነቶች ከመጀመሪያ ጀምሮ በስፋትና በጥልቀት ከቅዱስ መጽሐፋቸው ጀምሮ አስቀምጠው የሚንቀሳቀሱ አሉ እና አንዳንዶች ምናልባት እምነት በአካባቢ ጥበቃ ላይ ያለው ተጽዕኖ በአሉታዊም በአሁንታዊም ሊታይ የሚችል ነው የሚለውን ለምሳሌ የክርስትናውን ስናይ ዓለምን እንዲነዳት ነው እንዲገዛት እንዲነዳት ነው ሰው ልጅ የተፈጠረው ሲባል ምናልባት በአሉታዊ ብቻ የሚተረጎምበት ጊዜ አለ። ነገር ግን መለስ ብለን ስናየው አሁን ለምሳሌ በጥንተ ተፈጥሮ አዳም ምድርን እንዲያበጃት እንዲጠብቃትም ይቃል ቴክኖሎጂም እንዲያሳድግ እንዲያበጃት እንዲጠብቃትም ደግሞ ሲል የአካባቢ ጥበቃ ደግሞ አብሮን እንዲያስኬድ ነው እና በተለይ አሁን የአቡኑም ጎብኝት የፖፕ ፍራንሲስም ጎብኝት በምናይበት ሰዓት ይሄ የማይታበል አማኞች እና እምነታቸው በአካባቢ ጥበቃ ከፍተኛና በጎ አስተዋጽኦ ሊያበረክት የሚስል መሆኑን የሚያሳይ ነው። ብዙ ጊዜ ሲያነሱ አንዳንድ ሰዎች፣ ተንታኞች ወይም ደግሞ ከተፈጥሮ አካባቢ ጋር ቅርበት ያላቸው ሰዎች የእምነቱን መሪዎች ሲያነሱ የሰው ልጅ በዚህ የተፈጥሮ አካባቢ ሁኔታና በአየር ንብረት ለውጥ ላይ ብዙ ጫና እንደሌለው የምናየው ሁሉ የእግዚአብሔር ስራ እንደሆነ የምናያቸው መለዋወጦች በየጊዜው እናንተም የምታነሷቸው ሚዲያውም በየጊዜው የሚጨቃጨቅባቸው ፖለቲከኞቹም የሚነታረኩባቸው ለውጦችና የተፈጥሮ ክስተቶች ሁሉ የእግዚአብሔር ስራ እንጂ የሰው አስተዋጽኦ አይደለም እያሉ የሚሟገቱ እንዳሉ ነው የሚናገሩት። ልክ ነው። ያ ይስተጋባል። ነገር ግን ይሄ ከመሰረታዊ ከሆነ የእምነቶች በተለይ አሁን ለምሳሌ በክርስትናው በምናነሳበት ሰዓት ያለመረዳት ችግር ነው ብዬ ነው የማየው። እኔ ለምሳሌ መመረቂያ ጽሑፍ ፒኤችዲ በምሰራበት ሰዓት ግን የጠቀስኳቸውን አንስቼ ነበረ የጀመርኩት ማለት ነው። ለምሳሌ የሰው ልጅ ቀደም ብሎ እንደምናውቀው የተሰጠው ትእዛዝ ልክ እንዲጠብቅም እንዲያበጅም ከሆነ እንግዲህ በኢንዱስትሪ አብዮት በምናይበት ሰዓት ከዛ በኋላም በነበሩ እስከ ቅርብ ጊዜ ካለው ድረስ በምናይበት ሰዓት ማበጀቱ ላይ ነው የበረታው የሰው ልጅ ቴክኖሎጂ ማበልጸግ ላይ፣ ቴክኖሎጂ ማሳደግ ላይ፣ የቴክኖሎጂ መፈልሰፍ ላይ ነው የበረታው። እና የመጠበቁ ጉዳይ ለሺህ ዓመታት በተለይ አለፉት ሁለት መቶ ሀምሳ ዓመታት ኢንዱስትሪ አብዮት በኋላ ወደ ጎን የተተወ ነበር። የዛ ደግሞ ውጤት እያየው ነው ነው አሁን በምናየው አሁን ምናልባት በምናነሳቸው ጥያቄዎች የምናነሳቸው ችግሮች በሙሉ የተያያዙት ከሁለቱ ትዕዛዞች ከመንታዎቹ ትዕዛዞች አንዱ ተነጥሎ በመያዙ ነው የሰው ልጅ እዚህ የደረሰው። እና ይሄ በእምነትም በሳይንስ ነው የሚታይ ነው እና ኃላፊነት እንዲሁም ለነፍስ ለዘላለማዊ ህይወት ብቻ ሳይሆን ለዚህ ለምንኖርበትም ዓለም ኃላፊነት እንዲያውም ይህ ፖፕ ፍራንሲስ ልዩ የሚያደርጋቸው ያንን ታይቶ በማይታወቅ መልኩ በካቶሊክ ቤተ ክርስቲያን ፖፖች በየጊዜው የሚጽፉት መልእክት አለ እና ያ መልእክት የተለያየ የነገረ እምነት የተለያዩ ነገሮች ነው የሚያመጣው እና ፖፕ ፍራንሲስ ግን አሁን ሰኔ ላይ ያወጡት ወደ መቶ ሰማንያ አራት ገጽ የሚሆነው መልእክት ሙሉ በሙሉ ያዋሉት በአካባቢ ጉዳይ ነው። ትናንት እንዳየኸው በነጭ ቤተ መንግስትም፣ ዛሬ በኮንግረስም ያደረጉት ንግግር በአብዛኛው ይዘቱ ከአካባቢ ጥበቃ ጋር የሚያያዘው ከዛኛው መልእክታቸው የወጣ ነው። በአጠቃላይ እንደውም ሲታይ አሁን የአቡነ ፍራንሲስ በተፈጥሮ አካባቢ ላይ እንዲህ መንቀሳቀስና የተፈጥሮ አካባቢ የአየር ንብረት ደህንነት ተሟጋች መሆን በቫቲካን አቋም ላይ በአጠቃላይ በእምነቱ በእምነቶች ውስጥ ማለት ነው በግዙፍ እምነቶች ውስጥ ባለው አጠቃላይ አስተሳሰብና አቋም ላይ መሰረታዊ ለውጥ ወይም ፓራዳይም ሽፍት ያመጣ አቋም ነው ተብሎ ነው የሚታመነው። ምንድነው አባ ፍራንሲዝን ለይቶ እንዲህ ሊያደርጋቸው የቻለው ለመሆኑ ምን ብለው ምንድን ነው ብለው ያስባሉ? በቅርብ ምርሶ ያጠኑት ነገር ካለ ይመስለኛል። አሁን እሳቸው ምናልባት እንደሚታወቀው ወደዚህ መንበር ከመጡበት በኋላ የመጡበት ወቅት ያው ይሄ ጉዳይ በከፍተኛ ሁኔታ ብዙ መዘዞች እያስከተለ መሆኑ፣ ሁለተኛ ደግሞ ከእምነት አንጻር እሳቸው ይህንን እንደዚሁ ዝም ብሎ እንዲያው የካርበን ልቀት ቅነሳ ብቻ አይደለም የሚያዩ ሰብአዊ መዘዙንም እያዩ ነው እና ደስ በሚል ሁኔታ ይህንን ኃላፊነታችን መወጣት አለብን ስንል ይቺ የጋራ ቤታችን የምንላት ከኢኮኖሚም ጋር አያይዘው ከድህነትም ጋር አያይዘው ከሰው ልጆች ፍልሰትና ስደትም ጋር አያይዘው ነው የሚያነሱት እና ልክ የዚህ የሰው ልጅ ክብር ማንነት ተፈጥሮ ሁሉ አያይዘው ነው የሚያመጡት እዚህ ላይ እና እንዳልኩ ሰኔ ላይ ይህንን መልእክት ለአንድ ነጥብ ሁለት ቢሊዮን ካቶሊካውያን ካስተላለፉ በኋላ እንዲሁም ለመላው ዓለም ከበተኑት በኋላ ወዲያው ምንድን ያደረጉት ሐምሌ ላይ የዓለማችን ትልልቅ ከተማዎች እነ ኒውዮርክን ጀምሮ ቦስተን፣ የተለያዩ ከተማዎችን ና የስቴቱ ገዢዎችን ደግሞ የዓለሙ ሰብስበው ነበረ ቫቲካን ውስጥ። እና ይህንን በግልጽ ነው በዛ ንግግራቸው የተባበሩት መንግስታት ከፓሪሱ ጉባኤ በፊት ምን ማድረግ እንዳለበት ይሄ የሰው ልጅ የፈጠረው እንደሆነ አንዳንዶች እንደሚሉት በተለይ በሪፐብሊካኑ ሳይት እንደሚሉት እንዲሁ በተፈጥሮ እየሆነ ያለ ነገር ሳይሆን የሰው ልጅ ያስከተለው መዘዝ እንደሆነ የአካባቢ ንብረት መለወጥ እና ይህንን አጥንተው እንደ መግለጫም እንዲያወጡ እነዚህ ከንቲባዎች ከካሊፎርኒያ ገዢ ጀምሮ እንዲፈርሙበት አድርገዋል እና በንግግር በመልእክት ብቻ ሳይሆን፣ ይህ የሚደረገው ሂደት የስብሰባዎች የስምምነቶች ሂደቶች ላይ በጎ ተጽዕኖ ለማሳደር እየሰሩ ያሉ ናቸው ብዬነማ አቡነ ፍራንሲስ እንግዲህ ትናንትም ከፕሬዚደንት ባራክ ኦባማ ጋር በተገናኙበት ወቅት፣ ዛሬም በተወካዮች ምክር ቤቱ ጥምር ጉባኤ ላይ በተገኙበት ወቅት የዚች የግዙፏ በምጣኔ ሀብትም ታላቅ የምትባል ሀገር መንግስት ፊት ቀርበው ይህንኑ አቋማቸውን አንጸባርቀዋል። ከበካዮቹም ከግዙፎቹ አንዷ ተብላ የምትታመነው ሀገር መንግስት ፊት ማለት ነው። በመጪው ሳምንት ደግሞ በተባበሩት መንግስት የመንግስታት ድርጅት ሰባኛ ጉባኤ ላይ እንደዚሁ ተገኝተው ከሚያስተላልፏቸው መልእክቶች አንዱ ይሄው የተፈጥሮ አካባቢ ጥበቃ፣ የአየር ንብረት ለውጥ ጉዳይ ነው የሚሆነውና፣ በማደግ ላይ ላሉ ሀገሮች ለመሆኑ ምንድን ነው የሚሰጠው ትርጉም? ምንድን ነው ያለው አንድምታ? በማደግ ላይ ላሉ ሀገሮችም በተለይ ደግሞ እምነት ከፍተኛ ሚና በሚጫወትባቸው ማህበረሰቦች ይሄ ነገር ብዙ ጊዜ እንዳልከው ነው። በተለያየ በእኛም ሀገር ሳይቀር እንዲህ እንዲህ አይነት ነገሮች ከዚህ ከእምነቱ ጋር እዚህ ዓለም የሚደረጉ ስራዎች የዚህ ዓለም ስራ አድርጎ የማየት ነገር አለ እና ምናልባት እኒህ ሌሎችም የእምነት መሪዎችን አስተባብረው የተለያየ ስራዎች እየሰሩ ስለሆነ ሌሎችም የእምነት መሪዎች ለምሳሌ የግብጽ ኦርቶዶክስ ከኢትዮጵያው ጋር ሆኖ በተለያ ቀደም ብሎ የዛሬ አምስት ዓመት ስድስት ዓመት እንደዚህ አይነት ጉባኤዎች ያደርጉ ነበር እና እንደዚህ ተጠናክሮ በሚቀጥልበት ሰዓት ወደ ታች የመውረድ እድሉ ከፍተኛ ነው። ለምን በአብዛኛው ማህበረሰቡ ያው የእምነት መሪዎችን ከፋዱ ወይ ማየት ቃላቸውንም ምናልባት በተሻለ ሁኔታ ከፖለቲከኞች ይበልጥ በተሻለ ሁኔታ የመመልከት ነገር ስላለ ወደ ታሽ የሚደረጉ ስራዎች ኃላፊነት የመሰማል ስለ ኃላፊነት ነው። በአብዛኛው አሁን በዚህ በምክር ቤቱ ንግግራቸውም ሲያነሱ የነበረው ከአካባቢ ጥበቃ እያያዝም አያያዝም እያንዳንዳችን ኃላፊነት እንዳለብን፣ ስለ ሰው ልጅ ክብር፣ ስለ ሰው ልጅ ከድህነት መውጣት፣ ስለ ፍልሰት፣ ስለተለያዩ ነገሮች እና የእሳቸው እንደዚህ በንቃት መሳተፍ በኋላም እንዳልከው በተባበሩ መንግስታት ንግግራቸውም ያነስታል ተብሎ ተስፋ የሚደረገው ወደ ሁሉም የሚደርስ መልክ ይኖራቸዋል እና ከፍተኛ እና በጎ ተጽዕኖ አለው ብዬ አምናለሁ። በዛ ላይ በድርቁም በማዕበሉም በረሃቡም ሳያጠፋ የሚገረፈው ለዚህ ለውጥ፣ ለዚህ ጥፋት ምንም ሳያዋጣ በደሉ የሚደርስበትና የጉዳቱ ሁሉ ተሸካሚ የሚሆነው ኢትዮጵያን የመሳሰሉ ሰሞኑን እንደምናየው ጭምር ማለት ነው። በማደግ ላይ ያሉ ሀገሮች በመሆናቸው ምናልባት አባ ፍራንሲስ እዚህ ላይ አተኩረው ሊሰሩ ይችላሉ የሚሉበት ነገር ይኖር ይሆን? አዎ፣ አሁን ለምሳሌ እንዲሁ የፓሪስን በምናይበት ምክንያቱም ምክንያቱ እሱንም ወደዛም ልዘልቅ ነበረ እንደውም ከአነሱ አይቀር እሱንም አያይዘው ይግለጹልኝ። ለፓሪስስ የሚያበረክተው አስተዋጽኦ ምንድን ነው? እንግዲህ የፓሪስ አሁን እንዳልኩት ሰኔ ላይ ቫቲካን ሲሰበስቡ እነዚህ ከንቲባዎች እና የመሳሰሉትን አንዱ ፓሪስን ነው በእይታ ውስጥ ያስገቡት። አሁንም ለፕሬዚደንት ኦባማ ትልቅ ስንቅ ነው ብዬ አምናለሁኝ። ያው የፖፕ ፍራንሲስ በአሜሪካ ተገኝተው እንደዚህ ያን መልእክት እና ድጋፍ መግለጻቸው ከዛ በተጨማሪ ደግሞ ለሰባ ሚሊዮን አሜሪካውያን ካቶሊኮች እና እነሱ ለሚደግፏቸው የኮንግረስ አባላት ብሎም በዚህ ላይ ቸልተኝነት እና ክህደት ልበለው የሚሰማቸው ወይም ደግሞ የለም ብለው የሚያምኑ ሪፐብሊካኖች ለውጥ የለም፣ አካባቢ የአየር ንብረት ለውጥ የለም የሚሉ ማለት ነው። አዎ ለነሱ ሁሉ ይህን ነገር እንዲፈትሹት መልሰው እንዲያዩት የሚያደርግ ይመስለኛል። በዋናነት ደግሞ ያሰምሩበት ዛሬ ንግግራቸው ላይ ለባለ ሀብቶች ለኩባንያዎች ሀብት ማፍራት ጥሩ ነገር ነው፣ ትልቅ ስራ ነው፣ የተከበረ ስራ ነው፣ ባለ ሀብት መሆን። ነገር ግን በኃላፊነት መሆን አለበት። ይሄም ኃላፊነት ለጋራ ቤታችን ለሆነችው ለምድራችንም እንዲሁም እዛ ለምንኖረው ለሰዎች ልጆችም ነው የሚለው መልክታቸው። ትልቅ ትልቅ መልዕክት ነው ብዬ ወስደዋለሁ። ዶክተር ጌታቸው አሰፋ መቼም ለተለመደው ጥልቀትና ቅርበት ያለው ማብራሪያው በጣም አድርጌ አመሰግናለሁኝ። እግዚአብሔር ይስጥልኝ፣ በጣም እግዚአብሔር ይስጥልኝ። ሰላም።